በትላንትናው ዕለት በኢትዮጵያ ሞያሌ ውስጥ ግጭት መከሰቱን ከአካባቢው ነዋሪዎች ለመረዳት ተችሏል። ነዋሪዎቹ እንደሚሉት ግጭቱ የተከሰተው በኦሮሚያ ክልል የቦረና ኦሮሞዎችና በኢትዮጵያ ሶማሌ ክልል በጋሪ ጎሳ መካከል መሆኑን ጠቅሷል። በጋሪና በቦረና መካከል አልፎ አልፎ ግጭት ይከሰት የነበረ ቢሆንም የአሁኑ ግን በጣም ዘግናኝ መሆኑን በሞያሌ ሆስፒታል የድንገተኛ ቀዶ ሕክምና ባለሙያ የሆኑ ግን ስማቸው እንዳይጠቀስ የፈለጉ ግለሰብ ይናገራሉ። ትናንት ከእንቅልፌ እንደተነሳው ከጠዋት ወደ ሶስት ሰዓት አካባቢ ጀምሮ እስከ ምሽት ድረስ ከባድ ትኩስ ነበር። በማታ እንኳን የትኩስ ድምፅ ስሰማ ነበር። አሁንም ውጥረት አለ። በዚህ አካባቢ መንግስት እርምጃ መውሰድ አቅቶታል። ሰው ቀንና ማታ እየተፋጀ ነው እኛም ለራሳችን ህይወት ሰግተናል ስለዚህ በዚህ ሁኔታ ከቀጠለ በጣም አስቸጋሪ ነው መንግስት እርምጃ ካልወሰደ በጣም የሚዘገንን ሁኔታ ነው እየሆነ ያለው እየሆነ ያለው ጥሩ ነገር አይደለም በዚህ ግጭት ሳቢያም የሰው ህይወት እንዳለፈና ብዙዎቹም እንደቆሰሉ በሞያሌው ሆስፒታል የድንገተኛ ቀዶ ህክምና ባለሙያው ገልጸዋል። ሕይወታቸው ያለፉ ሰዎች ቁጥር ከአምስት በላይ ነው ቢባልም ሌሎችን በማከም ላይ ስለነበሩ የተጎዱትን ለመመዝገብ ጊዜው አልነበረኝም ይላሉ ባለሙያው። ግን በአይኔ አይቻለሁ ያሉትን አጋርቶናል። እኔ በግሌ ሶስት ሰው ሕይወታቸው ሲያልፍ አይቸዋለሁ። ሰባት የሚሆኑ ደግሞ ወደ ተለያዩ ሆስፒታሎች ልከነዋል። በአጠቃላይ ወደ 20 ሰዎች ናቸው የቆሰሉት። ሌላ የሕክምና ባለሙያ ደግሞ እስካሁን ሕይወታቸው ያለፈ እንዲሁም የቆሰሉትን በተመለከተ የሚከተለውን ብለዋል። አጠቃላይ የሞተው ሰው ዘጠኝ ሰው ነው። ሆስፒታሉ ውስጥ መቶ የሞተው ሰባት ሰው ሁለት ሰው ደግሞ መንገድ ላይ ነው። ሬሳቸው ከሆስፒታሉ ጋር ያልመጣ ማለት ነው። እንግዲህ በመሀል እዛ ተኩስ ቦታ ላይ ከሜዳው ላይ ሰው ያልተነሳ ከአሁን ድረስ ሬሳቸው በየሱቁ፣ በየተኩስ ቦታው ያለ ሬሳው ያልተነሳ በጣም በሚገርም ሁኔታ በጣም ብዙ ሰው ነው የሞተው የሚባለው ማለት ነው። ሰላሳ አንድ ሰው የቆሰለ ነው። ከነዚህ ውስጥ ደግሞ ማለት ነው አስር ሪፈር ተደርጓል ወደ ሀዋሳ ሆስፒታል እና ወደ ወላይታ ሶዶ ሆስፒታል። ግጭቱን ማን እንደጀመረ በግልጽ እንደማይታወቅ የተናገሩት የድንገተኛ ቀ ያቀዱ ህክምና ባለሙያው ሆኖም የሶማሌ ጎሳ የሆኑት በጋሪዎች መሆኑን እንደሚወራ ተናግረዋል። በዚህ ግጭት ውስጥ የሶማሌ ክልል ልዩ ፖሊስ እጅም አለበት ሲሉ ነዋሪዎቹ እንደሚናገሩ የኦሮሚያ ክልል መገናኛ ብዙኃን በፌስቡክ ገጹ ላይ አስታውቀዋል። ስለ ግጭቱ መነሻም ሆነ በሰውና በንብረት ላይ ስለደረሰው ጉዳት ይህ ዘገባ እስከ ተጠናቀረበት ድረስ ከኦሮሚያም ሆነ ከሶማሌ ክልሎች የወጣ ይፋዊ የሆነ መግለጫ የለም። ዶች ቬሌም በጉዳዩ ላይ የበለጠ መረጃ ለማግኘት ለሁለቱም ክልል የኮሚኒኬሽን ጉዳዮች ኃላፊዎች ተደጋጋሚ የስልክ ጥሪ ቢያደርግም ሊገኙ አልቻሉም። ትናንት ግጭቱ ከተከሰተ በኋላ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ በፌስቡክ ገጻቸው ላይ በሞያሌ በዜጎቻችን ላይ እየደረሰ ያለው ጥቃት ተቀባይነት የሌለውና የሚወገዝ ነው። ኃላፊነት የተሰጠው አካል አስፈላጊውን እርምጃ ወስዶ ጉዳቱን ከወዲሁ ማስቆም አለበት ሲሉ አስፍረዋል። በዛሬ ዕለትም የተለያዩ ንግድ ቤቶችና መኖሪያ ቤቶችን ጭምር ተዘግቶ መዋላቸውን ሆኖ በመጠኑ የሰዎች እንቅስቃሴ እንዳለና ትናንት ሕይወታቸው ያለፈው የሶስቱ ሰዎች የቀብር ስነ ስርዓት መፈጸሙን የድንገተኛ ቀዶ ሕክምና ባለሙያው ለዶች ቤሌ ተናግሯል። ሌላ የሕክምና ባለሙያ የሞያሌ የዛሬ ውሎ ምን እንደሚመስል በአጭሩ ገልጾልናል። እንቅስቃሴ ሙሉ በሙሉ ቁመዋል ማለት ይቻላል። ምንም ነገር የለም። ትራንስፖርትም እንዲ ተቋርጠን ያለ መንገድ ላይ ምንም መከላከያ አባላቶች አልፎ አልፎ ይታያሉ። ብላ ነገር የለም። ከግጭቱ በኋላ ብዙ ሰዎች ወደ ኬንያ ሙያሌ እየተሰደዱ መሆኑን ከህክምና ባለሙያዎቹ ለማወቅ ተችሏል። ይህንንም አስመልክቶ ከኬንያ ቀይ መስቀል በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። እንደ ጎርጎሮሲያውያኑ አቆጣጠር ከ1994 ዓ ም ጀምሮ በሞያሌ ከተማ በቦረናና በጋሪ ጎሳዎች መካከል የወረዳዎች ይገባኛል ጥያቄ መፍትሄ ሳይሰጠው ወደ ግጭት ማምራቱን ዘገባዎች ይጠቁማሉ። በ2004 ዓ ም ህዝባዊ ውሳኔ ለማድረግ ሙከራ ቢደረግም አለመሳካቱን ዘገባው ያትታል።